ትኩረት በአፍሪካ። የአሜሪካ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ኢትዮጵያን ጨምሮ አምስት የአፍሪካ ሀገራትን በዚህ ሳምንት እንደሚጎበኙ በመጀመሪያ ይፋ ሲደረግ ዓለም አቀፍ ትኩረት የሳቡት ሁለት ነገሮች ከጉብኝታቸው ዋና ዓላማ ውጭ የሆኑ ናቸው። አንደኛው የሀገራቸው ፕሬዚደንት ዶናልድ ትራምፕ የዛሬ ሁለት ወር ግድም የአፍሪካ ሀገራትን ለመግለጽ ለተጠቀሙበት ጸያፍ ቋንቋ ይፋዊ ይቅርታ ይጠይቃሉን የሚለው ነበር። ሁለተኛው ደግሞ እንደ እርሳቸው ሁሉ አፍሪካን በተመሳሳይ ወቅት ከሚጎበኙት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ተገናኝተው ይነጋገራሉ የሚለው ነው። እነዚህ ሁለቱም ጥያቄዎች ይመለሱባታል ተብላ የታሰበችው ከተማ ደግሞ አዲስ አበባ ነበረች። ቲለርሰን ትራምፕን ወክለው ለአፍሪካውያን ይቅርታ ከጠየቁ ይህንኑ የሚያደርጉት በኢትዮጵያ በሚገኘው የአፍሪካ ሕብረት ዋና ጽህፈት ቤት ነውና ነው። አዲስ አበባ መነሳቷ ቲለርሰንና ላቭሮቭ በየፊናቸው ከሚጎበኟቸው አስር የአፍሪካ ሀገራት ውስጥ በሁለቱም አጀንዳ ውስጥ የነበረችው ብቸኛ ሀገር ኢትዮጵያ መሆኗ ለሁለቱ ንግግር ማካሄጃነት ተመራጭ አድርጓት ነበር። ይቅርታውም ሆነ የሁለቱ ሚኒስትሮች መገናኘት ግን እንደታሰበው ሳይሆን ቀርቷል። ዓለም አቀፍ የዜና አውታሮች ቲለርሰን እና ላቭሮቭ በተመሳሳይ በሸራተን አዲስ ሆቴል አርፈው ለመነጋገር ፈቃደኝነታቸውን አላሳዩም የሚል ዘገባዎች ቢያወጡም ዘገባው በተሰራጨበት ወቅት ላቭሮቭ ገና አዲስ አበባ እንኳ አልገቡም ነበር። በይቅርታው ጉዳይም ቢሆን መገናኛ ብዙሃኑ እንደተመኙት የቲለርሰንን ምላሽ ማግኘት አልቻሉም። የአሜሪካ ውጭ ጉዳይ ሚኒስትር ሐሙስ የካቲት 29 ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ጋር ከተነጋገሩ በኋላ የጋራ መግለጫ ለመስጠት ጋዜጠኞች ፊት ሲቀርቡ የይቅርታው ጉዳይ ከአንድም ሁለቴ የተነስቶባቸው ነበር። ቲለርሰን ጥያቄውን ቢሸሹም በትራምፕ አገላለጽ በመበሳጨት መግለጫ ጭምር ያወጣው የአፍሪካ ህብረትን በሊቀመንበርነት የሚመሩት ሙሳ ፋኪ ግን ጉዳዩን የውሾን ነገር ያነሳ አይነት አድበስብሰው ታልፈዋል። እንደማምነው ይህ ሁኔታ ያለፈ ጉዳይ ነው። እንደማምነው የዩናይትድ ስቴትስ ውጭ ጉዳይ ሚኒስተር ቲለርሰን ዛሬ የሚያደርጉት ጉብኝት በአፍሪካና በዩናይትድ ስቴትስ መካከል ላለው ግንኙነት ማረጋገጫ ነው። የቲለርሰን የአፍሪካ ጉብኝት የትራምፕ ጸያፍ ንግግር ጥላ ያጥላበት እንጂ ጉዞው ከታቀደ ቆየት እንዳለ ዘገባዎች ያመለክታሉ። ለአፍሪካ የሰጠው ትኩረት አናሳ ነው በሚል የሚተቸው የትራምፕ አስተዳደር ይህንኑ ለመቀየር ተከታታይ ጥረቶች ሲያደርግ ቆይቷል። ፕሬዝደንት ትራምፕ ባለፈው መስከረም በኒውዮርክ ከተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ዘጠኝ የአፍሪካ ሀገራት መሪዎችን ምሳ ጋብዘው አነጋግረዋቸዋል። በቀጣዩ ጥቅምት ወር ደግሞ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ኒኪ ሄሊ ወደ አፍሪካ በመምጣት ኢትዮጵያን ጨምሮ ሶስት ሀገራትን ጎብኝተው ተመልሰዋል። በህዳር ወር ቲለርሰን ቦታውን ተረከቡና የአፍሪካ ህብረት ሊቀመንበርን ጨምሮ 37 የአፍሪካ ሀገራት ውጭ ጉዳይ ሚኒስትሮችን ወደ ዋሽንግተን በመጋበዝ ውይይት አድርገዋል። በዚህ ሳምንት ደግሞ በአምስት የአፍሪካ ሀገራት እያደረጉ ያሉትን ጉብኝት ከኢትዮጵያ ጀምረዋል። ለመሆኑ ቲለርሰን ኢትዮጵያን የጎበኙት በሀገሪቱ ባለው የፖለቲካ ቀውስ ምክንያት ነው ወይስ በሌላ? የዓለም አቀፍ ጉዳዮች የጥናት ተቋም በሆነው ቻታም ሃውስ የአፍሪካ ፕሮግራም ኃላፊ የሆኑት አሌክስ ቫይንስ ምላሽ አላቸው። የቲ ለርሰን የኢትዮጵያ ጉዞ በዋናነት ለአፍሪካ ህብረት የተደረገ ነው። ነገር ግን ደግሞ ኢትዮጵያ በአፍሪካ ቀንድ ጠቃሚ የመልህቅ ሀገር ተደርጋ በአሜሪካውያኑ የምትታይ ናት። ስለዚህም የኢትዮጵያ ፖለቲካና ተግባራዊ የሆነው የአስቸኳይ ጊዜ አዋጅ ለአሜሪካውያኑ አሳሳቢ ጉዳዮች ናቸው። በእርግጥም አሜሪካ በኢትዮጵያ ያለው ሁኔታ እንደሚያሳስባት ቲለርሰን ከኢትዮጵያ አቻቸው ዶክተር ወርቅነህ ገበየሁ ጋር ከተነጋገሩ በኋላ በሰጡት ጋዜጣዊ መግለጫ ተናግረዋል። የኢትዮጵያን ፖለቲካዊ ቀውስና አመጽ ማስወገድ የሚቻለው ለሀገሪቱ ሕዝብ ሰፊ ነፃነት ሲሰጥ መሆኑንም ገልጸዋል። ዩናይትድ ስቴትስ እና ኢትዮጵያ የረጅም ጊዜ ሸሪኮች ናቸው። ከውጭ ጉዳይ ሚኒስትሩ ጋር በበርካታ የጋራ ጉዳዮች ላይ ሀሳብ በመለዋወጣችን ተደስቻለሁ። ህይወት የሚያጠፋ አመፅ በመኖሩ የኢትዮጵያ መንግስት የሚያሳስበውን ጉዳይ እኛም እንጋራዋለን። እኛ መልሱ ለህዝቡ የበለጠ ሰፊ ነጻነት መስጠት እንጂ ያነሰ መሆን የለበትም ብለን አጥብቀን እናምናለን። ኢትዮጵያ ውስጥ በመካሄድ ላይ ያለውን ሽግግር እንደግፋለን። እንዲህ አይነት በፈቃደኝነት ላይ የተመሰረተ የስልጣን ሽግግር ሲደረግ የመጀመሪያው ነው። እኔ ይህንን የማየው የኢትዮጵያ ለጋ ዲሞክራሲ የመጠናከሩ ምሳሌ አድርጌ ነው። ሰላማዊ የስልጣን ሽግግር። በቅርቡ ደግሞ የታወጀውን የአስቸኳይ ጊዜ አዋጅ በተመለከተ ዩናይትድ ስቴትስ ስጋታችንን ገልጸናል። ምክንያቱም አዋጁ እንደ መሰብሰብና ሀሳብን መግለጽ የመሳሰሉ መሠረታዊ መብቶችን ስለሚገድብ ነው። ይህ የቲለርሰን ንግግር በተከታዩ ቀን በተመሳሳይ ከኢትዮጵያ አቻቸው ጋር ከተገናኙት የሩሲያው ላቭሮቭ ጋር የአካሄድ ልዩነት የተንጸባረቀበት ነበር። ላቭሮቭ ትላንት አርብ ከዶክተር ወርቅነህ ጋር ከተነጋገሩ በኋላ ስለ ኢትዮጵያ የፖለቲካ ሁኔታ በአገር ውስጥ መገናኛ ብዙኃን ተጠይቀው ሲመልሱ በኢትዮጵያ ያለው የወቅቱ የፖለቲካ ሁኔታ የአገሪቱ ህዝቦች ጉዳይ ነው ሲሉ ሀገራቸው በዚህ ጉዳይ ጣልቃ እንደማትገባ ተናግረዋል። ላቭሮቭ የሀገራቸውን ጣልቃ ያለመግባት መርህ የአፍሪካ ጉብኝታቸውን በጀመሩባት የአንጎላዋ መዲና ሉዋንዳ ላይም አጽንኦት ሰጥተውበት ነበር። የአፍሪቃ ችግር አፍሪቃዊ መፍትሄን ይሻል በሚለው አቋም ላይ እኛም ጽኖ እምነት አለን። ዓለም አቀፉ ማህበረሰብ አፍሪቃውያኑ ችግሮቻቸውን የሚፈቱበትን መንገድና መፍትሄ ማክበር ይኖርበታል። የቻታም ሀውሱ ቫይንስ የላቭሮቭ የኢትዮጵያ ጉዞ ከቲለርሰን የተለየ አጀንዳ ያነገበ እንደሆነ ይናገራሉ። ከቲለርሰን ጋር የሚጋሩት በኢትዮጵያ መቀመጫውን ያደረገውን የአፍሪካ ህብረት በሀገሪቱ በነበራቸው ጉብኝት ታሳቢ ማድረጋቸው እንደሆነ ያብራራሉ። ላቭሮቭ ወደ ኢትዮጵያ የሄዱበት ዋነኛው ምክንያት የሁለቱ ሀገራት ዲፕሎማሲያዊ ግንኙነት የተመሰረተበት 120ኛ ዓመት መታሰቢያ በመሆኑ የሁለትዮሽ ግንኙነቱን ለማክበር ነው። ሰፋ ባለመልኩ ደግሞ ይበልጥ ስለ ሰላምና የጸጥታ ጉዳዮች፣ ቀጠናዊ ጉዳዮችና ከአፍሪካ ህብረት ጋር መነጋገር ስለፈለጉ ነው። የተባበሩት መንግስታት የጸጥታው ምክር ቤት ስልሳ በመቶ ስራ በአፍሪካ ውስጥ መሆኑ ታሳቢ ሲደረግ ይህ ሊገርም አይገባም። እናም ላቭሮቭ በአፍሪካ ህብረት ባሰሙ ንግግር በጸጥታው ምክር ቤት ማሻሻያ ላይ እና አፍሪካ በጸጥታው ምክር ቤት መቀመጫ እንዲኖራት ሩሲያ ድጋፍ እንደምታደርግ ተናግረዋል። ላቭሮቭ በአፍሪካ ህብረት ቆይታቸው ሀገራቸው ለመላው አፍሪካ ስለምታደርገው ድጋፍ ቢገልጹም የአሁኑ ጉብኝታቸው ትኩረት የሰጠው ግን በደቡባዊ አፍሪካ ወዳሉ ሀገራት ሆኗል። ሰኞ አንጎላንና ናሚቢያን፣ ረቡ ሞዛምቢክን፣ ሐሙስ ዚምባብዌን አዳርሰዋል። ላቭሮቭ ለምን እነዚህ አገራትን መረጡ? የቻታም ሐውሱ ቫይንስ ትንታኔ ያላቸው የላቭሮቭ የደቡባዊ አፍሪካ ጉብኝት ከዚህ ቀደም ከሩሲያ ጋር ግንኙነቶች ካሏቸው ሀገራት ጋር የተያያዘ ነው። የአንጎላ ግንኙነት ጥልቅና ትርጉም ያለው ነው። የወቅቱ የአንጎላ ፕሬዚዳንት ዥዋ ሎሬንሱ የከፍተኛ ትምህርታቸውን የተከታተሉት በሩሲያ ነው። ሩሲያ የሶቪየት ህብረት በነበረች ጊዜ በሌኒን ከፍተኛ አካዳሚ እስከ 1982 ነበሩ። ሩሲያውያን በአንጎላ መከላከያ ውስጥ ከፍተኛ ገንዘብ አፍስሰዋል። የማዕድን ጥቅምም አላቸው። አሮሳ ማዕድን የተባለው በአንጎላ ካሉ ትልልቅ የአልማዝ የማዕድን አውጪዎች አንዱ ነው። አንጎላ ባለፈው ዓመት የቴሌኮሙኒኬሽን ሳተላይት እንድታመጥቅ ጭምር ሩሲያ እረርታታለች። እኔ እንደሚመስለኝ የናሚቢያና ሞዛምቢክም ስለ ነዳጅ ዲፕሎማሲና ስለ ማዕድን ሀብቶች ነው። ሩሲያውያኑ ዩራኒየም የሚያገኙባቸውን ምንጮች ማስፋት ይፈልጋሉ። ናሚቢያ ደግሞ ለዚያ ፍላጎት አላት። ሮስኔፍት አሁን በሞዛምቢክ ሁለት የነዳጅ ቦታዎች አሉት። የላቭሮቭ የአሁኑ ጉብኝት ሩሲያ በሶቪየት ኅብረት ጊዜ ጠንካራ ግንኙነት ከነበሯት አገራት ጋር ወዳጅነቷን ለማጠናከር እንደሆነ ተነግሯል። የሩሲያ አካሄድ ከአሜሪካ የወቅቱ እንቅስቃሴ ጋር ሲዳመር ሁለቱ ሀገራት ቀዝቃዛው ጦርነት ተብሎ በሚታወቀው ወቅት በአፍሪካ የነበራቸውን እሽቅድምድም አስታውሷል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በተመሳሳይ ወቅት በአህጉሪቱ መገኘት የሀገራቱ ፉክክር ነጸብራቅ የሆን ወይ የሚል ጥያቄም ወልዷል። የቻታም ሀውሱ ቫያንስ መቀናቀኑ ቢኖርም በቀጥታ ፉክክር አልገጠሙም ባይ ምናልባትም የተወሰነ የመቀናቀን ስሜት ይኖራል። በተባበሩት መንግስታት የጸጥታው ምክር ቤት በተለያዩ የአመለካከት ነጥቦች ምክንያት በሩሲያ ፌዴሬሽንና በዩናይትድ ስቴትስ መካከል ጸቦች አሉ። ነገር ግን እነዚህ ሁለት ጉዞዎች በትንሹም ቢሆን በትኩረታቸው ይለያያሉ። የሩሲያውያኑ ጉዞ ንግድ ያስቀደመ ነው፣ በትንሹ የመከላከያ ጉዳዮችም አሉበት። የአሜሪካውያኑ በአብዛኛው ስለ ሰላምና ደህንነት ነው። አሜሪካ በጅቡ ጅቡቲ ትልቅ ወታደራዊ ሰፈር አላት። ቲለርሰን ወደ ሳህልም ይጓዛሉ እንደ ቻድ ወዳሉ ሀገራት። ለአሜሪካውያኑ የደህንነት ጉዳይ ከሌሎች ነገሮችን በላቀ የሚያስበልጡት ነው። ያ ደግሞ ጽንፈኝነትን በተለይም እስላማዊ ጽንፈኝነትን መከላከል ጋር የተያያዘ ነው። ስለዚህ እንደማስበው ሁለቱን ጉዞዎች በተለያየ አመክንዮ መመልከት ትችላለህ። ጊዜያቸው የተገጣጠመ ቢሆንም ነገር ግን በቀጥታ እየተፎካከሩ አልነበረም። Both these trips have a different logic that they are coincidental on their time, but they're not directly in competition. <music>